The voice of America the <laughs> Oray. You America Dems <laughs> Radio Tabano በመያዝ የሰማያዊና የመድረክ መንግስትን ማጥራራት በሚል ክስ እየታሰሩ ነው እና ይህ አስቸኳይ ጊዜ አዋጅ የተባለው የተቃዋሚ ፓርቲ አባላትን መበቀያ መንገድ እየሆነ ነው ብለን አንስተናል። ዞሮ ዞሮ ምንም የተለየ ነገር አልነገሩንም። የሰማያዊ ፓርቲ ሊቀመንበር አቶ የሸዋሳ ሰፋ ናቸው የሰማችኋቸው። በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት የሚመራው ጠቅላይ መምሪያ በዛሬው ዕለት ከኢትዮጵያ ተቃዋሚ ድርጅቶች ጋር ያደረገውን ውይይት አስመልክቶ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። እነዚህ ስደተኞች ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ወደ አገራቸው እንዲመልሳቸው እንዲረዳቸው የጠየቁ ናቸው። ሁሉም ነገር በፈቃደኝነት ላይ የተመሰረተ ነው። በመጽሔቱ ዘገባ ከምንመለከታቸው ርዕሶች አንዱ ነው። የኮሚኒኬሽን ጽፈት ቤት ኃላፊ ዶክተር ነገሪ ሌንጮ የተናገሩትን የመንግስት ምላሽ አስመልክቶ እስር፣ ድብደባ፣ ስጋትና ስጋት ፍርሃትና ተስፋ መቁረጥ ተጭኖናል ሲሉ በኦሮሚያ በአማራ ክልል፣ እንዲሁም በኮንሶ የሚገኙ ነዋሪዎች ለአሜሪካ ድምፅ የሰጡትን አስተያየት አካተናል። ሌሎች በርከት ያሉ ዘገባዎችና ቅንብሮች ይዘናል። ጤና ይስጥልን፣ እንደምናመሻችሁ። ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ ህዳር 21 2009 ዓ ም አስተናጋጆች አሉላ ከበድና ቆንጂት ታየነን። ፕሮግራማችንን ብርሃን ኃይሉ ትመራለች። የስርጭት መሐንዲሱ ኦድሬስ ሬጌስ ነው። እስከ አራሳ ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱ የዓለም ዜና። በዓለም ዙሪያ የሰው ልጆች የሰብአዊ መብት አያያዝ አሳሳቢ በሚሰኝ ደረጃ እያሽቆለቆለ መሆኑንና ዓለም አቀፍ ተቋማትና ህጎች እየተሸረሸሩ በተለያዩ ሀገሮች ውስጥ ያለውን የማህበረሰቦች ትስስር ለበረታ አደጋ እያጋለጡት ነው ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር አስታወቀ። ጂኒቫ ላይ በመንግስታቱ ድርጅት የሰብአዊ ጉዳዮች ምክር ቤት የውስጥ ምክክር ላይ ስጋታቸውን የገለጹ አንድ የኮሚሽኑ ከፍተኛ ባለስልጣንን ጠቅሳ ሊሳ ሽላይን ከጂኒቫ ለአሜሪካ ድምፅ አጠናቅራለች። አጠር ያለ ዘገባ አሉላ ከበደ ይዞታል። በመንግስታቱ ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር ዘይድ ራኢድ አልሁሴን ለአምስት አስርታት ለዘለቀው ጦርነት ማብቂያ ያበጀውን በኮሎምቢያ መንግስትና ፋርክ በመባል በሚታወቀው አማጺ ቡድን መካከል የተደረሰ ስምምነት የሰብአዊ ጉስቁልና በከፋበት ዓለም ተስፋ የፈነጠቀ ሲሉ በተለይ አንስተውታል። ከሁሉ በላይ ያሳሰባቸው ጽህፈት ቤታቸው በውጊያ ለተጠመዱ በመቶ ሺዎች ለሚቆጠሩ ሰዎች መድረስ ባልቻለባትና ምስቅልቅሉ ክፉኛ እየተባባሰ በመጣባት የሰሜን ሶሪያዊቱ የምስራቅ አለፖ ከተማ የሚታየው መሆኑን ኮሚሽነሩ አመልክተዋል። ባልተቋረጠና እያለየለ በመጣ የቦምብ ድብደባና ሆን ተብሎም በሚደረግ የምግብ የመድኃኒትና የሕክምና ቁሳቁሶች ይቀባ በአብዛኞቹም ጨቅላ ህፃናት የሆኑባቸው ክምፉት አፋፍ ላይ ነው ያሉት። ይህ ቅሸት የመሰለ ሁኔታ በግልጽ እጅግ መሠረታዊ የሚባሉትን የሰብአዊ መብት ደንቦች የጣሰና ቅንጣት ሰብአዊነት የጎደለው ነው ሲሉ ነው የተቹት። ኮሚሽነሩ አክለውም የዓለም አቀፍ ተቋማትና ህጎችን መሸርሸር የዓለም ጸጥታና መረጋጋት ለከፋ አደጋ ያጋለጠ ብሎም በብዙ አገሮች ለመጤጠል ዝንባሌዎች ማንሰራራትና የመቻቻል አቅምም መዳከም በር ከፋች ነው ሲሉ አስጠንቅቀዋል። ዚድ በተጨማሪም በብሩንዲና ማይናማር እየከፋ የመጣ ያሉት ሁኔታ በእጅጉ ያሳሰባቸው መሆኑን ገልጠዋል። በማይናማር በሰሜናዊ የራኪኔ ክፍለ ግዛት በሮሂንግያ ማህበረሰብ አባላት ላይ ህገወጥ ግድያ፣ አካላዊ ስቃይ፣ የዘፈቀደ እስርና እንግልት በመንግስት ኃይሎች አማካኝነት ስለመፈጸማቸው ተጨባጭ ማስረጃ አለን ያሉት አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትሷ ኦሃዮ ክፍለ ግዛት ኦሃዮ ስቴት ዩኒቨርሲቲ ውስጥ የደረሰው ጥቃት እኛን የሚመለከት ወይም የእኛ ጥፋት አይደለም። ይሁን እንጂ ማህበረሰባችን በዚያ ጥቃት ሰበብ ለጉዳት ይጋለጣል ብለን እንፈራለን ሲሉ ኮሎምበስ ኦሃዮ ያሉ የሶማሌ ማህበረሰብ መሪዎች ስጋታቸውን ገልጠዋል። አብዱራዛቅ አሊ አርታን የተባለው የ18 ዓመት እድሜ ያለው ሶማሊያዊ ስደተኛ ሰኞ በዩኒቨርሲቲው ግቢ ሰዎች በቆሙበት በላያቸው ላይ መኪናውን እየነዳ ከገጫጨ በኋላ ወርዶ በስለት ሰዎችን ወግቷል። ከዚያም በፖሊስ ጥይት ተመቶ ተገድሏል። እንደ አውሮፓውያን አቆጣጠር በ2007 ዓመተ ምህረት ከቤተሰቡ ጋር ከሶማሊያ ከተሰደደ በኋላ ለሁለት ዓመታት ፓኪስታን ኖሮ ወዲህ ወደ ዩናይትድ ስቴትስ የመጣ መሆኑ ተገልጿል። ወጣቱ የኦሃዮ የሶማሌዎች ማህበር ስራ አስኪያጅ ሀሰን ኦማር አጥቂው ለዚህ ተግባር ምን እንዳነሳሳው እኛ ወዲያውኑ ያወቅነው ነገር የለም ነገር ግን መገናኛ ብዙኃን ሶማሌዎች ሁሉ መጥፎ እንደሆንን አድርገው እያቀረቡን ነው ሲሉ አማረዋል። መገናኛ ብዙኃኑ ጥቃቱን እንደ ማህበረሰብ የፈጸምነው ይመስል ከእኛ ጋር ማያያዙን እየሰማን፣ የመጀመሪያው ቀን ዝም አልን። አሁን ግን ወጥተን ስለዚህ ጥቃት የሚሰማንን ከኛ ልጆች ጋር ልጆቻቸው አብረው ለሚማሩ ጎረቤቶቻችን፣ ለስራ ባልደረቦቻችንና ለሌሎችን በስራ ለምናገኛቸው ሰዎች ይህ ድርጊት የእኛ ጥፋት አለመሆኑን ተናግረን ማሳመን አለብን ብለን ነው የተነሳ ነው ብለዋል ሀሰን። አብዛኛው የማህበረሰባችን አባላት በከተማዋ ከሀያ ዓመታት በላይ የኖሩ ናቸው። አንድ ግለሰብ በፈጸመው አሰቃቂ ጥቃት ምክንያት እኛ ከተወለድንበት ሀገር በመሆኑ ብቻ አንድ ላይ ልንደመር አይገባም ብለዋል። ሼክ መሐመድ አሊ አህመድ የተባሉ ደግሞ በኮሎምበስ የሶማሌ ማህበረሰብ የሃይማኖት መሪዎች አንዱ ናቸው። በጋዜጣዊ ጉባኤ ላይ እሳቸውም ተናግረው ነበር። እንዲህ ያለው ጥቃት ከትክክለኛው የእስልምና እምነት ጋር ምንም ግንኙነት የሌለው ነው ብለዋል። አዲስ ተመራጩ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ምንም አይነት የጥቅም ግጭት ሳይፈጠር በፕሬዚዳንትነት ስራዬ ላይ ለማትኮር ራሴን ከግል ንግድ ተቋማት ስራዎች ኃላፊነት ሙሉ በሙሉ አወጣለሁ ሲሉ አስታወቁ። ትራምፕ በመላው ዩናይት ስቴትስና በዓለም ዙሪያ ኩባንያቸው ንብረቶች ያሉት በመሆኑ እንዴት ሊሆን ነው የሚለው ከተመረጡ ጊዜ አንስቶ ቁልፍ ጥያቄ ሆኖ ቆይተዋል። ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር ታህሳስ 15 ከሁለት ሳምንት በኋላ በውሳኔያቸው ዙሪያ የሚያብራሩ መሆኑን በትዊተር ማስታወሻ ገልጠዋል። በሌላ ዜና የቀድሞ የጎልድማን ሳክስ ዋና ሥራ አስኪያጅ ስቲቨን ሙንቺን ለገንዘብ ሚኒስትርነት የታጩ ሲሆን ባለብዙ ቢሊዮን ዶላሩ ቱጃር ውልበር ሮስን ደግሞ ለንግድ ሚኒስትርነት መርጠዋቸዋል። ይህ በዚህ እንዳለ የአየር ሙቀት ማስተካከያ ኤር ኮንዲሽኒንግ አምራች የሆነ ካሪየር የተባለ ኩባንያ በማዕከላዊ ምዕራባዋ ኢንዲያና ክፍለ ሀገር አንድ ሺ የስራ ቦታዎችን ወደ ሜክሲኮ ሊያዛውር የነበረውን እቅድ ሊተወው ከተመራጩ ፕሬዚደንት ጋር ስምምነት ማድረጉን ይፋ አድርጓል። ኩባንያው በትዊተር ባወጣው ማስታወሻ ከዚህ ስምምነት ላይ በመድረሳችን ደስተኞች ነን፣ በቅርቡ ዝርዝሩን እናስታውቃለን ያለው ሚስተር ትራምፕም ራሳቸው ነገ ሐሙስ፣ ወደ ኢንዲያና ተጉዘው ስለ ኩባንያው ትልቅ መግለጫ እንደሚሰጡ ተናግረዋል። ለሰራተኛው የሚጠቅም ግሩም የሆነ ስምምነት ሲሉም አድንቀውታል። በቅርቡ በሞት የተለዩት የኩባው መሪ የፊደል ካስትሮ አመድ ዛሬ የአስከሬናቸው አመድ ዛሬ ረቡዕ ደሴቲቱን የማቋረጥ ጉዞ ስነስርዓት ይዟል። ፊደል ካስትሮ ባለፈው አርብ ሌሊት በዘጠና ዓመታቸው ማረፋቸው ይታወሳል። አንዳንዶች ለድሆች የቆሙ በማለት ሲያወድሷቸው፣ ሌሎች ደግሞ የኩባን የምጣኔ ሀብት ያደቀቀ የሰብአዊ መብቶችን የገሰሰ አምባገነን ሲሉ የሚገልጿቸው ካስትሮ በተናዘዙት መሰረት አስከሬናቸው ተቃጥሏል። ኩባያውንም የዘ ኩባውያንም የዘጠና ቀናት ብሔራዊ ሀዘን ጀምረዋል። የሀዘን ስነ ስርአቱ እንደ አውሮፓውያን የዘመን አቆጣጠር በ1953 ዓ ምት ካስትሮ የኩባና አብዮት የጀመሩበት ሳንቲያጎ ዲ ኩባ ሰኞ ዕለት መጀመሩ ይታወቃል። የካስትሮን ቅርስ ተከትሎ የሚደረገው የክብር ጉዞ ከሀቫና ይነሳና እንደ አውሮፓውያን የዘመን አቆጣጠር በ1959 ዓ ም የሽምቅ ውጊያ ወደ ጀመሩባት ሴራ ማክስትሬራ ተራሮች ያመራል። በብዙ ሺዎች የሚቆጠሩ አድናቂዎችና ደጋፊዎች ትላንት ሀናን አብዮታዊ አደባባይ በመገኘት የአስከሬን ስንብት አድርገዋል። የደቡብ አፍሪካ ፕሬዚዳንት ጃኮብ ዙማና የዚምባብዌው ሮበርት ሙጋቤን ጨምሮ በርካታ የላቲን አፍሪካ የላቲንና የአፍሪካ መሪዎች በስነ ሥርዓቱ ላይ ተገኝተዋል። እውነተኛ የሩሲያ ወዳጅ ሲሉ ካስትሮን የገለጹት ፕሬዚዳንት ቭላዲሚር ፑቲን የሚያዘጋጁት ከፍተኛ ነገር እንዳለ በመንገር ወደ ደሴቲቱ አልተጓዙም። ከዋይት ሀውስ የመጣ መግለጫ እንደጠቆመው ፕሬዚዳንት ኦባማ ምክትል የብሔራዊ ጸጥታ አማካሪያቸው ቤን ሮድስ እና ጄፍሪ ደሉሬትን እንዲሁም በቅርቡ የተሰየሙትን በሃቫና የዩናይትድ ስቴትስ አምባሳደር ሀገራቸውን ተክተው እንዲገኙ ጠይቀዋል። አድማጮች ለዜናው የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን በዓለም ዜና የጀምረው የዛሬ ረቡዕ ህዳር 21 2009 ዓ ም ፕሮግራማችን በ19 በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በቅድሚያ የዕለቱን አብይ ርዕስ የአስቸኳይ ጊዜ አዋጁን ተከትሎ የተቋቋመው እና በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት የሚመራው ኮማንድ ፖስት በዛሬው ዕለት ከኢትዮጵያ ተቃዋሚ ድርጅቶች ጋር መወያየቱ ተዘግቧል። ሰሎሞን ክፍሌ ከተሳታፊዎቹ የአንዱን የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋን አነጋግሯል። አቶ የሽዋስ ኮማንድ ፖስቱን ወክለው ከእናንተ ጋር ዛሬ የተወያዩት ባለስልጣናት እነማን እንደሆኑ ቢገልጹልኝ በቅድሚያ። አቶ አስመላሽ ወልደ ስላሴ፣ በተወካዮች ምክር ቤት የመንግስት ተጠሪ አቶ ስራጅ ፈርጌታ፣ የመከላከያ ሚኒስትር እና አቶ ሸቱ ወልደ ሰማያት እና አንድ በጓደኛቸው ደግሞ በባለሙያነት በህግ ባለሙያነት እነዚህ አራት ሰዎች ናቸው የቀረቡት ዛሬ። ከተቃዋሚዎችስ ተሳታፊዎች ስንት ነበሩ? እነማን ናቸው? ተቃዋሚ ፓርቲዎች ደብዳቤው ላይ የተገለጹት ወደ ሰላሳ የሚሆኑ ናቸው። እዛ ዝርዝሩ ላይ እንዳየ ነው። ከኢህአዴግም ተጠርቷል። አጋር ፓርቲዎቹም እንደዚሁ ከሶማሌ ኦህዴን በዚህ ብሎ በአጠቃላይ ወደ ሰላሳ ፓርቲዎች ነው የተጠሩት። ዝርዝሩ ላይ እንዳየ ነው ማለት ነው። ነገር ግን በተደጋጋሚ እዛ ስብሰባውም ላይ የተገለጠው ሰማያዊ መያድና መድረክ በጻፉት ደብዳቤ ነው መነሻው። የውይይቱ መነሻ በውይይቱ ወቅት የተነሱ ዋና ዋና ጉዳዮች ምንድን ናቸው? አቶ ሸዋስ እንግዲህ ውይይቱን ሲጀምሩ አቶ ሲራጅ ያሉት ማብራሪያ ለመስጠት ብለው ጀመሩ፣ እና ከመድረክ እና ከሰማያዊ የተወከል ሰዎች እኛ ማብራሪያ አይደለም የፈለግ ነው አፈጣጠሙን በተመለከተ ማብራሪያ ሳይሆን የፈለግ ነው። በዚህ አስቸኳይ ጊዜ አዋጅ ህገ መንግስቱ ተጥሷል እና በህገ መንግስቱ መሰረት የተቋቋምን ፓርቲዎች ህጋዊ ሰውነታችን ይቀጥላሉ ወይ እንደ ፓርቲ እና እሱ ግልጽ እንዲሆንልን ነው የምንፈልገው የሚል ጥያቄ ነበር ያቀረብ ነው እና የጻፍ ነው። በመሰረቱ ደብዳቤ የጻፍ ነው ለኮማንድ ፖስቱ ሳይሆን ለጠቅላይ ሚኒስትሩ ነው የጻፍ እና ደብዳቤው ላይ እንዲያውም አንዱ ኮማንድ ፖስቱ ከህገ መንግስቱ ውጭ ነው የተቋቋመው፣ ህገ መንግስታዊ የሆነ አካል አይደለም። ህገ መንግስቱ ተጥሶ ነው ኮማንድ ፖስት የሚባል አካል የተቋቋመው፣ የሚል ነው በራሱ ኮማንድ ፖስቱ መላሽ እንዲሆን አልነበረም ጥያቄ ያቀረብ ነው። እነዚህኑ ጥያቄዎች ነው ዛሬም ይዛቸው የመጣችሁት? አው ልክ ስብሰባው ሲጀመር አካሄድ ብለን ይሄ ትክክል እንዳልሆነ ኮማንድ ፖስት የተቋቋመበት አግባብ ራሱ ይብራራል እንደሚገባ በህገ መንግስቱ አንቀጽ ዘጠኝ ቁጥር ሶስት መሰረት በህገ መንግስቱ ከተገለጸው አግባብ ውጪ ስልጣን መያዝ የተከለከለ ነው ይላል፣ እና ይሄ ኮማንድ ፖስት ህገ መንግስታዊ አይደለም። ለምሳሌ የአስቸኳይ ጊዜ አዋጅ መርማሪ ቦርድ የሚባል አለ። ሰባት አባላት ያሉት የተቋቋመ፣ እሱ በግልጽ በህገ መንግስቱ ላይ የተቀመጠ አግባብነት ያለው ነው። ቢያንስ አስተያየሙ በህገ መንግስት የተቀመጠ ነው። ኮማንድ ፖስት የሚባል ስትራክቸር ግን የለም በህገ መንግስቱ ላይ የሚል ነው አንድ ጥያቄ እና ራሱ ኮማንድ ፖስት መላሽ ሆኖ ሲመጣ ተቃውመናል። መጀመሪያ፣ ሌሎችም ጥያቄዎች የተቃዋሚ ፓርቲ አባላት በተለይ በመያድ የሰማያዊ እና የመድረክ መንግስትን ማጥራራት በሚል ክስ እየታሰሩ ነው እና ይህ አስቸኳይ ጊዜ አዋጅ የተባለው የተቃዋሚ ፓርቲ አባላትን መበቀያ መንገድ እየሆነ ነው ብለን አንስተናል። ዞሮ ዞሮ ምንም የተለየ ነገር አልነገሩንም። እነሱ መናገር የሚፈልጉትን ብቻ አፈጻጸሙ እንደዚህ ነው፣ መመሪያ ቁጥር አንድ እንደዚህ ነው፣ መመሪያ ቁጥር ሁለት እንደዚህ ነው ብለው ነው ተመልሰው ሄዱት። ምንም ፋይዳ ያለው ነገር አይደለም። የሰማያዊ ፓርቲ ሊቀመንበሩን አቶ የሽዋስ አሰፋን እናመሰግናለን። የአስቸኳይ ጊዜ አዋጁን ተከትሎ የተቋቋመውና በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት የሚመራው የጠቅላይ መምሪያ በዛሬው እለት ከኢትዮጵያ ተቃዋሚ ድርጅቶች ጋር መወያቱን ተከትሎ የሰጡት አስተያየት ነው። ወደ ተከታዩ ዘገባ እንለፍ። እስር፣ ድብደባ፣ ስጋት፣ ፍርሃትና ተስፋ መቁረጥ ተጭኖናል ይላሉ በኦሮሚያ በአማራና በኮንሶ የሚገኙ የአሜሪካ ድምፅ ያነጋገራቸው ነዋሪዎች። የኢትዮጵያ መንግስት በበኩሉ የአስቸኳይ ጊዜ አዋጁ አገሪቱን ለማረጋጋትና አጥፊዎችን ለመለየት ረድቶናል፣ በድብደባ የሰብአዊ መብት ጥሰት ይፈጸምብናል የሚሉም ለሚመለከተው አካል ማመልከት ይችላሉ ይላል። ጽዮን ግርማ የተለያዩ ሰዎችን አነጋግራ የመንግስት ምላሽንም አካታ ተከታዩን ዘገባ ይዛ ቀርባለች። በኦሮሚያ ክልል የተለያዩ ከተሞች ተቃውሞ ከተቀሰቀሰ አንድ ዓመት አስቆጥሯል። ይህ ተቃውሞ ወደ ሌሎች ከተሞች በተለይም ወደ አማራ ክልል ተሻግሮ በጎንደር የተቀሰቀሰው ተቃውሞ የተለያዩ የአማራ ክልሎችን አዳርሷል። በደቡብ ክልልም እንዲሁ በኮንሶ በዞን የመደራጀት ጥያቄ የቀሰቀሰው ተቃውሞ ከአንድ ዓመት በላይ አስቆጥሯል። በእነዚህ ተቃውሞዎች የበርካታ ሰው ህይወት ጠፍቷል፣ አካል ጎድሏል፣ ንብረት ወድሟል። በመጨረሻም በመስከረም 2009 ዓ ም በሀገሪቱ ለስድስት ወር የሚዘልቅ የአስቸኳይ ጊዜ አዋጅ ታውጇል። ከወጣ ሁለት ወር ሊሞላው ጥቂት ቀናት በቀሩት የአስቸኳይ ጊዜ አዋጅ መሰረትም 11,600 ሰዎች በቁጥጥር ስር መዋላቸውን መንግስት አምኗል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሳምንት በፊት በአዲስ አበባ ከተማ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ባደረጉት ውይይት የአስቸኳይ ጊዜ አዋጅ መታወጁን ተከትሎ የሀገሪቱ ሰላምና ጸጥታ ወደ ቀድሞ ስፍራ መመለሱን ተናግረዋል። በተጨማሪም የኢትዮጵያ ብሮድካስቲንግ ኮርፖሬሽንና የክልል መንግስታት የቴሌቪዥን ጣቢያዎች በሚያስተላልፏቸው ዝግጅቶች በሀገሪቱ ሰላምና መረጋጋት መስፈኑን የፌዴራሉም ሆነ የክልሉ መንግስታት ጥልቅ ተሃድሶ አድርገው ካቢኔ ማዋቀራቸውን እንዲሁም የታሰሩ ሰዎች ተሃድሶ እያደረጉ መሆኑን እየገለጹ ነው የአሜሪካ ድምጽ ያነጋገራቸው የተለያዩ ከተሞች ነዋሪዎች በበኩላቸው በሀገሪቱ ላይ እንደቀደመው ጊዜ አደባባይ የወጡ ተቃውሞዎች ሙሉ በሙሉ በመቆማቸው ፊት ለፊት የሚሰሙና የሚታዩ ምንም የተቃውሞ ድምጾች የሉም ይህም ደግሞ ሀገሪቱን የተረጋጋ ሰላም ያላት አስመስሏታል ይላሉ። ነገር ግን ከዚህ ቀደም በተቃውሞ ውስጥ ተሳትፈዋልና ወደፊትም ሊሳተፉ ይችላሉ በሚል የተጠረጠሩ ሁሉ ከየአካባቢው እየታፈሱ ተወስደዋል። ትምህርት ቤቶች ሳይቀሩ የእስር ቤት ማጎሪያዎች ሆነዋል ይላሉ ያነጋገርናቸው ሰዎች። አብዛኛዎቹ ስማቸውን ማንነታቸውንና ድምጻቸውን አየር ላይ እንዳናውል የጠየቁ ናቸው። ጥቂት የፈቀዱልንም ቢሆኑ ድምጻቸውን እንጂ ማንነታቸውን እንዳንጠቅስ ጠይቀውናል። በኦሮሚያ ክልል ሆለታ ከተማ ነዋሪ እንደነበር ይገልጻል። ግን ደግሞ የዩኒቨርሲቲ ተማሪ ስለነበር እረፍት ሲኖረው ወደ ከተማው ይሄዳል። የኢትዮጵያን መንግስት ይቃወማል። በኦሮሚያ የተቃውሞ እንቅስቃሴ ከተጀመረ ጀምሮ ተቃውሞውን እየደገፈ ሰልፍ ይወጣል። እንደ እርሱ አገላለጽ የተሳተፈባቸው ሰልፎች ሁሉ ሰላማዊ ነበሩ። ቀጥታ በሰላማዊ መንገድ ነው። አስታውቄን ነግረን፣ ማለት ጠይቀን ፍቃድ ካገኙ ነው። በኋላ ተቀበለ ማስተዳደር ካገኘን በኋላ ነው ወደ ሰላማዊ ሰልፍ የወጣ ነው። መጨረሻ ላይ ሰላማዊ ሰልፉ ሲያህል ፖሊሶቹና ፌዴራሎቹን አመዝግነን፣ ምንም አንድ ትማት ሳይ ሳይጨፈለቅ ማለት ነው፣ የሆነ ነገር ሳይሰበር በሰላማዊ መንገድ መጨረጀን ነው። ከዛ በኋላ ነው ተመልሶ መጥቶ ማታ ያዙ ፈተናውን በሰላም ካጠናቀቀን በኋላ ማለት ነው ይህ ወጣት እንደሚለው እነዚህ የተሳተፈባቸው ሰልፎች ለአካል ጉዳት አጋልጠውታል የአስቸኳይ ጊዜ አዋጁ ከታወጀ በፊት ሁለት ጊዜ ታስሯል ለእርሱ ሁለቱም ምንም ለውጥ የላቸውም ከአስቸኳይ ጊዜ አዋጁ በፊትም እስር ነበር አሁንም እስር አለ ይላል ወጣቱ እንደሚለው እስር ላይ በነበረበት ጊዜ ድብደባ እንደደረሰበት ይናገራል ከፖሊስ ጣቢያ ነው ወደ ካምፕ ማለት ነው ወራ የወታደር ካምፕ አለ። ካምፑ ሜጀር ጄኔራል አየሎ አሪያ የሚባል ነው። እንደ ታሰር ነው ማለት ወታደሮች ነበሩ የያዙም። ማታ ወደ ማታ አካባቢ ነበር የገባ ነው። እኔ ተገረፍኩ። እዛ እግሬ ተሰብሮ ነበር፣ ግራ እግሬ ማለት ነው። በምንድን ነው የተሰበረው? በምን ተገረፍክ? መጀመሪያ ላይ በቱቦ ነበር። ከዛ በኋላ አስተሩን እና ከዛ እንጨት ስር ገብቶ ዛኛው አብሎ ሲያሰሩ ነው ተሰበረው። እና ከአሰሩን በኋላ ደግሞ እዛ ላይ ነው የደበደጉት። ሁለት ሳምንት በዚህ አይነት የነበረ አልሞት እንችል ነው አውቀው የጣሉ። አሁን በኦሮሚያ ክልል የተለያዩ ከተሞች ወጣቶች ሁለትና ከሁለት በላይ ሆነው በተደጋጋሚ አንድ ቦታ ላይ መሰብሰብ አይችሉም። በተለይ ከፍተኛ ተቃውሞ በነበረባቸው ቦታዎች ጥብቅ ቁጥጥርና ፍተሻ ይደረጋል። ቀደም ሲል በነበረ የአንድ ለአምስት አደረጃጀት መሰረትም በተቃውሞ እንቅስቃሴ ውስጥ ነበሩ የተባሉ ሁሉ ተሰብስበው ይታሰራሉ ይላል። ከዛም በሽብር ይከሰሳሉ። እድለኛ የሆኑት ተደብድበው ይለቀቃሉ ይላል። በአማራ ክልል ሰሜን ጎንደር ጭልጋ ከተማ ነዋሪ የሆኑ ግለሰብ የምንኖረው በስጋት ውስጥ ነው። ታሰረ እንጂ ተፈታ የሚል ሰምቼ አላውቅም። ቴሌቪዥን ማየት፣ ስልክ ላይ አዳዲስ የወጡ ዘፈኖችን ማዳመጥም ሆነ ሰብሰብ ብሎ መነጋገር ለእስር ይዳርጋል የሚል ስጋት አላቸው። እኚህ ግለሰብ ጋር አስተያየት ለመጠየቅ ስልክ ስደውል፣ ስማቸውን ያሉበትንና የሚሰሩትን ስራ ጠይቂያቸው ነበር። ተከታዩ ምላሽ ነበር የሰጡኝ። ሰሜን ጎንደር፣ በምን ስራ ነው የሚተዳደሩት? ምን ያደርግልሻል? ግለሰቡ፣ በቃ አሁን እፈራለሁ እንደ ጎረቤቶቼ እንደ ወዳጆቼ እንዳልታሰር፣ ልጆቼ እንዳይታሰሩ፣ ቤተሰቤ እንዳይበተን ዝርዝሩን ለመናገር እፈራለሁ አሉኝ። ትልቁ ችግር ህብረተሰቡ ከአስራ ሁለት እስከ አስራ ሁለት ሰዓት ተብሏል። በቃ አስራ ሁለት ሰዓት ማታ ያቀኑ አስራ ሁለት ሰዓት ማለት ነው። ከቀኑ 12 ሰዓት ላይ ቤቱ መግባት አለበት። ሌሊቱ 12 ሰዓት መንቀሳቀስ የለበት። በአማራ ክልል ደቡብ ጎንደር እብናት በተባለ ከተማ ነዋሪ የሆነ ሌላ ወጣት አነጋግሬ ነበር። ምንም የተረጋጋ ህይወት የለም። በአጠቃላይ የተረበሸ ህይወት ነው ያለው። የስራ እንቅስቃሴ የለም። ተቋማት ምናምን፣ በቃ የሆነ አስጨናቂ ድባብ ላይ ነው ያለው እና ነገ ምን ይመጣብኛል በመኖርና ባለመኖር መካከል ላይ ነው ያለው ህብረተሰብ ማለት ነው። እና ይሄ የተረጋጋ ነገር ሊባል አይችልም ምንደርስብኛል ምን ይመጣብኛል ብሎ እየተዘባበቀ ያለ ወይ ነው። ህዝብ ተረጋግቷል ማለት አይቻላል። የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ቃል አቀባይ ዶክተር ነገሪ ሌንጮ የአስቸኳይ ጊዜ አዋጁ ሀገሪቱን ወደ ተረጋጋ ሰላም ለመመለስ ጠቅሟል ይላሉ። ሰዎች በእስር ቤት ግርፋት ይደርስባቸዋል፣ ይደበደባሉ የሚለውን ያስተባብላሉ። እኔ እስከማውቀው ድረስ በሰዎች ላይ በህግ ከለላ ስር ያሉት ሰዎች ላይ ድብደባ ማካሄድ ኢፍትሃዊም ህገ ወጥም እንደሆነ ነው የማውቀው። ይሄ ይደረጋል የሚሉ ሰዎች በትክክል ጉዳዩ የሚመለከታቸው የመንግስት አካላት አሉ፣ የፀጥታ አካላትም አሉ። አክሰስ ማድረግ ይቻላል። ፓርላማም ለምሳሌ ሪፕሬዘንት ያደረጋቸው ሰዎች ይህንን ጉዳይ የሚከታተሉ ሰዎች አሉ። ይሄ መፈጸም የለበትም ተፈጽሟል የሚሉ ሰዎች ደግሞ ትክክለኛ መረጃ ካላቸው ማጣራትና ህገወጥ ስራ የሚሰሩና ሰዎች ላይ በደል የሚያደርሱ አካላት ካሉ ከህግ በላይ ስላልሆኑ በሀገሪቱ ህግ የሚዳኙበት ሁኔታ ስለሚኖር ይሄንን የምዳኔ መውሰድ ሲተት ይመስለኛል። ያነጋገርናቸው ናቸው ነዋሪዎች ግን አካባቢው ጸጥ ያለ ቢመስልም በጸጥታው ስር የበርካታ ሰዎችን ቤት እስር እያንኳኳውና ፍርሃት እያስጨነቃቸው መሆኑን ይገልጻሉ። በኮንሶ በዞን የመደራጀት ጥያቄ የፈጠረው ተቃውሞ ጥያቄውን ለማስፈጸም በተቋቋሙት ኮሚቴዎችና ጥያቄውን በደገፉ ወጣቶች ላይ የሰብአዊ መብት ጥሰት እየተፈጸመ መሆኑን ያነጋገርናቸው በርካታ ሰዎች ይናገራሉ። ከነዚህ ውስጥ አንዱ አሁን ሁኔታዎች ተባብሰዋል፣ ሰዎች ለድብደባና ና ለእስር ይዳረጋሉ ይላሉ። ግርፋቱ ቀላል አይደለም እንግዲህ ሰው ከተያዘ የሚገረፈው ግርፊያ ቀላል አይደለም። ሰው አጋጣሚ ገበያ ሄዶ ወይ የሆነ ቦታ ሄዶ ከተያዘና ሰውዬው እንዳይንቀሳቀስ ሁለት ከዛ በኋላ አንተ ከግርፋት ትተርፋለህ ይባላል። ያን እንግዲህ እንደምንም ብሎ ግርፋቱን ሰርቶ ተሸክሞ ያቺ ቦታ ላለ ቅጣት ነው እንግዲህ ወታደራዊ ቅጣት ነው አድርሶ ከዛ በኋላ ወደ ወይን ቤቱ ወይ ደግሞ ወደ እስር ቤት ይሄዳል። ሌሎች ደግሞ ያው እየተደበደቡ እየተገረፉ ይሄዳሉ። ይሄ ነው የሚደረግባቸው። እኚህ ግለሰብ በኮንሶ እየተፈጸመ ያለውን ግፍና ስቃይ ማየት ለሚፈልግ ሁሉ መጥቶ ማየት ይችላል። ተደብድበው ቤታቸው የተኟሉ ፎቶዎችና ቪዲዮዎችም አሉ። ገለልተኛ የሆነ አካል አጥተን እንጂ መጮ ከጀመርን ቆይተናል። አሁን የትሄደን አቤት እንደምንል አላውቅም ብለውኛል። ለዶክተር ነገሪ ሌንጮ ይህን ጥያቄ አቅርቤላቸው ነበር። ያነጋገርናቸው ሰዎች የትሄደን አቤት እንበል ብለውናል ብዬ የት ሄዶ አቤት ይላሉ ለምባለው ከፌዴራል እስከ ቀበሌ ድረስ መዋቅር ተዘርግተዋል ማለት ነው። አሁን የአስቸኳይ ጊዜ አዋጅ ስለታወጀ ብቻ የመንግስት ተቋማት አይሰሩ ማለት አይደለም። ስለዚህ በኮማንድ ፖስቱ ስርም ላሉት እና ለተቋቋሙት በየክልሉ ላሉት ሄዶ ጉዳቸው ወይም ቅሬታቸው መግለጽ ይችላሉ። በተመሳሳይ ሁኔታ ደግሞ እንደ ጠቀስኩት ከፌደራል እስከ ቀረ ድረስ ሕግ የሚከበርበት መዋቅር ስላለ፣ ቢሮዎች ስላሉ ሄዶ ቅሬታቸው መግለጽ ይችላሉ። በሕግም ደግሞ ያው ራሳቸው መከላከል ይችላሉ ወይ ደግሞ ቅሬታቸውን ማቅረብ ይችላሉ። ይሄ ግዴታ ከቪኦኤ መስማት የለባቸውም። ዜጎች ስለሆኑ የመንግስት አሰራር ያውቃሉ፣ መጠቀምም ይችላሉ። የኖሩበትም ስለሆነ ለእነሱም ግልጽ ነው ብዬ ነው ማምነው። ነዋሪዎቹ ገለልተኛ የሆነ አካል ገብቶ ያለንበትን ቦታ ይመልከተን፣ ይጎብኘንና እውነቱን ያወቅልን ይላሉ። ቀጥሎ የምናቀርበው ወዲህ ወደ ዋሽንግተን የሚመልሰን ዘገባ ይሆናል። በዋሽንግተን ዲሲ አካባቢ በተለይም ቨርጂኒያ ውስጥ በሬገንና በዳለስ አውሮፕላን ጣቢያዎች የሚገኙ ሰራተኞች ተደጋጋሚ የመብት ጥያቄ ማቅረባቸውን እኛም ተከታትለን ስንዘግበው ቆይተናል። በትናንት ዕለትም በሬገን አውሮፕላን ጣቢያ ለተመሳሳይ ጥያቄ ተሰብስበው ያካሄዱትን ሰልፍና ትዕይንተ ህዝብ አዲሱ አበበ ተከታትሎ ተከታዩን አጠር ያለ ዘገባ ሊያቀርብ እዚህ አብሮን ይገኛል። አመሰግናለሁ ቆንጂ። ትናንትም በስርጭታችን ማብቂያ ገደማ የጥያቄያቸውን ጭብጥ ባጭሩ ጠቅሼ በደር የተውኩት ዘገባ መሆኑ ነው። እንግዲህ ምንድን ነው ይሄ የተደጋገመ ነገር ግን መልስ ያላገኘ የሰራተኞቹ ጥያቄ? ከሁሉም ከሬገንም ሆነ ከዳላስ ዓለም አቀፍ አውሮፕላን ጣቢያ የተገኙ የአገልግሎት ሰጪ ድርጅቶችና መደብሮች ሰራተኞች ጥያቄ ተመሳሳይ ነው። የአንዷ ድምፅ ሁሉን ይወከላል። ቤተሰቤን በተሻለ ሁናቴ ለመደገፍ እችል ዘንድ በሰዓት የ15 ዶላር ደሞዝ ጭማሪ እና የሰራተኞች ማህበር አባል የመሆን ጥያቄ ነው ያለኝኔ። አዎ አይናለም ላይሌ ትባላለች ከዳላስ ዓለም አቀፍ አውሮፕላን ጣቢያ ለሰልፉ ብላ ወደ ሬገን አውሮፕላን ጣቢያ የመጣች ሰራተኛ ነች። የአይናለም ጥያቄ ትናንት የተሰለፉት የሺዎቹ ጥያቄ ነው። ትልቅ ቅድም እንዳልኩት የትናንቱ ስብሰባ እኛ እንኳ ስንዘግብበት ለሶስተኛ ጊዜ መሆኑ ነው። በሰዓት የ15 ዶላር ደሞዝ ጭማሪና የሰራተኛ ማህበር ወይም ዩኒየን አባል የመሆን ጥያቄ አጭርና ቀላል ጥያቄ ቢመስልም እነርሱን ግን ከዓመት በላይ አድክሟቸዋል። ለመሆኑ ተደጋጋሚ ጥያቄ ከማቅረብ ያለፈ ሌላ ምን ታቅዷል ነው ወይስ እንዲሁ በየጊዜው ተሰብስቦ መፈክር አሰምቶ ጥያቄ ሰጥቶ መመለስ ብቻ ነው? የኤርፖርቱ አስተዳደር የዚህና የዳላስ ኤርፖርት ምንም አይነት መልስ አልሰጡንም። እስካሁን ዩኒየኑንም አልተቀበሉም። እንዲሁም ሚኒመም ዌጁን 15 ብርም እስካሁን ድረስ አልገፉልንም። ስለዚህ ይሄን ነገር አናቆምም። እኛ ከነሱ ጋር የሚያደርጉትን ጥረት እኛ የበለጠ ጥረን ይሄ አመት ከማለቁ በፊት በተቃውሞ ሀሳባችን እንገልጣለን። አቶ መልካሙ ጸጋዬ አስተባባሪ ነው። ይህን የመብት ጥያቄ የሚያቀርቡትን በተሽከርካሪ ወንበር የሚገለገሉ አውሮፕላን ውስጥ የሚያጸዱ፣ የመንገደኞች ሻንጣን የሚያግዙና አውሮፕላን ውስጥ የሚከቱ ሰራተኞችን ያስተባብራል። ትናንት በሬገን አውሮፕላን ጣቢያ በሚገኘው የአውሮፕላን ማቆሚያ ማለትም ተርሚናል ኤ ውስጥ በሚገኘው አዳራሽ ከአንድ ሺህ ባይበልጡ እንጂ የማያንሱ ሰራተኞች ተመሳሳዩን ጥያቄ አንግበው በተለያዩ የሃይማኖት አባቶች ታጅበው ለአውሮፕላን ጣቢያው የአስተዳደር ባለስልጣን አቅርበዋል። ሰራተኞቹ በብዛት ኢትዮጵያውያን ቢሆኑም ከተለያዩ የአፍሪካና እስያ ሀገሮች የሆኑ እንደነበሩባቸው መግለጥ እንወዳለን። በነገራችን ላይ እዚህ ሀገር ከሚገኙ ከኢትዮጵያ ኦርቶዶክስ፣ ከፕሮቴስታንት፣ ከእስልምና ሃይማኖት ተቋማት የተጋበዙ ወደ አስር ያህል አባቶች ከመገኘታቸውን በላይ ሁሉም ንግግር በማድረግ ያነሳችሁት ተገቢ የመብት ጥያቄ ስለሆነ ከጎናችሁ ነን በማለት አበረታቷቸዋል። ይህ በሰዓት የ15 ዶላር ደሞዝና የማኅበር ዩኒየን አባል የመሆን ጥያቄ በመላው ዩናይትድ ስቴትስ ባሉ ኤርፖርቶች የሚገኙ የአገልግሎት ሠራተኞች የሚጠይቁ ሲሆን እስካሁን ሙሉ በሙሉ የተሳካላቸውና ወደ ስኬት እያመራ ያሉ መኖራቸውን አቶ ለገሰ ገልጠውልኛል። ትግሉ ከአንድ ዓመት ተኩል በላይ ፈጅቷል። ውጤትም እያመጣን ነው። አንዳንድ ስቴቶች እየተጨመረላቸው ነው። 15 ባይሆኑ እንኳን ከ12 በላይ 13 እያለ ጭማሪ እየመጣ ነው ያለው። ምናልባት እንግዲህ ወደኋላ ከቀሩት መካከል ይሄ የሬጋን ኤርፖርት ሰራተኞች አንደኛው ነው። 13 ላይ ተደርሷል። ብልጥ ልጅ እየበላ ያለቅሳል ነው፣ እና ስለዚህ እያደረገን ለሚቀጥለው ደግሞ እንቀጥላለን ማለት ነው። የ71 ዓመቱ አቶ ለገሰ ዘውዴ የትናንቱን ስብሰባ በመድረክ የመሩ ከኢትዮጵያ ከመጡ ጀምሮ 11 ዓመት በላይ ለመኖር የማያስችል ይሉታል። በሰዓት 6 ከ7 በሆነ አነስተኛ ደሞዝ የሚሰሩ ናቸው። ጥሩ ሁኔታ ውስጥ የሚገኙ ግን አሉ ወደ 15 ዶላር በምሄር ላይ ያሉ ሲያትል፣ ፖርትላንድ፣ ሎስ አንጀለስ፣ ሚኒያፖሊስ፣ ቺካጎ፣ ፊላደልፊያ፣ ኒውዮርክ፣ ኒውጀርሲ፣ ማያሚ የመሳሰሉት እነዚህ መኖራቸው ተገልጦልናል። እነዚህኞቹንም ለዚያ ያብቃችሁ በማለት የትናንቱን ከፍተኛ ቁጥር ያላቸው የአገልግሎት ሰራተኞች ያካሄዱትን የመብት ማስከበር ትዕይንት ህዝብ በሌላ ጊዜ ለማቅረብ እንሞክራለን። የመጽሔትቱን የትንታኔ ርእሶች አበቃን። አዲሱ አበበን ለዘገባው እናመሰግናለን። አድማጮች፣ የምትከታተሉት በ19 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን በኢትዮጵያ የሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ መሆኑን ያመለክታል። የስቱዲዮ ሰዓታችን ዋና ዋናውን የአለም ዜናዎች ከቆንጅት ታየ Thank በዓለም ዙሪያ የሰው ልጆች የሰብአዊ መብት አያያዝ አሳሳቢ በሚያሰኝ ደረጃ እያሽቆለቆለ መሆኑንና ዓለም አቀፍ ተቋማትና ህጎች እየተሸረሸሩ በተለያዩ ሀገሮች ያለውን የማህበረሰብ ትስስር ለበረታ አደጋ እያጋለጡት ነው ሲል የተባበሩት መንግስታት የሰብአዊ ጉዳዮች የሰብአዊ ጉዳዮች ከፍተኛ ኮሚሽነር አስታወቀ። ዩናይትድ ስቴትሷ ኦሃዮ ክፍለ ግዛት ኦሃዮ ስቴት ዩኒቨርሲቲ ውስጥ የደረሰው ጥቃት እኛን የሚመለከት ተግባር ሳይሆን ማህበረሰባችን በዚያ ጥቃት ሰበብ ለጉዳት ይጋለጣል ብለን እንፈራለን ሲሉ ኮሎምበስ ኦሃዮ ያሉ የሶማሌ ማህበረሰብ መሪዎች ስጋታቸውን ገለጹ። አዲስ የተመረጡት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ምንም አይነት የጥቅም ግጭት ሳይፈጠር በፕሬዝደንትነቱ ስራዬ ላይ ብቻ ለማትኮር እንድችል ራሴን ከግል የንግድ ተቋማቴ ስራዎች ሙሉ በሙሉ አወጣለሁ ሲሉ አስታውቀዋል። በሌላ ዜና የአየር ሙቀት ማስተካከያ ኤር ኮንዲሽን አምራች የሆነው ካሪየር የሚባለው ኩባንያ ኢንዲያና ከሚገኘ የሚገኘውን አንድ ሺ የስራ የሰራተኛ ቦታ ወደ ሜክሲኮ ሊያዛውር የነበረውን እቅድ ሊተው ከተመራጩ ፕሬዝደንት ጋር ስምምነት ማድረጉን አስታወቀ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን። ሁለተኛውን አጋማሽ በርዕሰ ወሬዎቹ ጀምረናል። ለዚህ ክፍል ቀዳሚ ወደሆነው ለሁለተኛው አጋማሽ ማለት ነው ወደ ሆነው ቅንብር እንዝለቅ። ሰሞኑን የሚታሰበውን ዓለም አቀፍ የኤድስ ቀን በማስመልከት እየወጡ ያሉ መረጃዎች ለጸረ ኤች አይ ቪ ዘመቻ የሚሰጠው ትኩረት እንዲቀጥል ነው እያሳሰቡ ያሉት። ባለፉት ዓመታት ለዚህ ዘርፍ የተሰጠው ትኩረት እየቀነሰ ቫይረሱን የመዋጋት እንቅስቃሴም እየቀዘቀዘ መምጣቱን አንዳንድ ጥናቶች ያመላክታሉ ይላል። ተከታዩ ዘገባ። የዩናይት ስቴትስ ዓለም አቀፍ ተራድኦ ድርጅት ዩኤስአይዲ ግን የሚደረገው ድጋፍ መታየት ያለበት ከቫይረሱ ስርጭት መጠን አንጻር መሆኑን ነው የጠቆመው። ድርጅቱ ባለፉት 15 ዓመታት በሽታውን በመከላከልና ህሙማንም በመንከባከቡ ረገድ ለኢትዮጵያ ከፍተኛ ድጋፍ ማድረጉንም የዩኤስአይዲ ኤችአይቪ ፕሮግራም ምክትል አስተባባሪ ገልጠዋል መለስካቸው አመሃ ዝርዝሩን ይዟል። የዘንድሮው ዓለም አቀፍ የኤድስ ቀን የሚከበረው ቫይረሱን ለመዋጋት የሚደረገው ዓለም አቀፍ ድጋፍ እየቀነሰ፣ የሚመደበው ገንዘብ እያነሰ መምጣቱ በሚነገርበት ወቅት ነው። አገራትና የሚመለከታቸው ወገኖችም ትኩረቱ እንዲቀጥል በማሳሰብ ላይ ይገኛሉ። በአዲስ አበባ የተለያዩ አካባቢዎች የሚታዩ መፈክሮች ከኤች አይቪ ነፃ የሆነ ትውልድ ለመፍጠር አሁንም ትኩረቱ እንዲቀጥል የሚጠይቁ ናቸው። ለተለያዩ የህብረተሰብ ክፍሎች የተንቀሳቃሽ ስልክ አጭር የጽሁፍ መልእክት ያስተላለፉት የኢትዮጵያው ፕሬዚዳንት ዶክተር ሙላቱ ተሾመም ይህንኑ መልእክት አስተጋብተዋል። በኢትዮጵያ ያለው የቫይረሱ ስርጭት ካለፉት ዓመታት ያነሰ መሆኑን መረጃዎች ያሳያሉ። በጸረ ኤችአይቪ ቪ እንቅስቃሴ የኢትዮጵያ ዋነኛ አጋር የሆነው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲም ላለፉት 15 ዓመታት የተለያዩ ድጋፎች ማድረጉን አስታውሷል። ዓለም አቀፉን የኤድስ ቀን ምክንያት በማድረግ ያነጋገርኳቸው የድርጅቱ የኤችአይቪ ፕሮግራም ምክትል አስተባባሪ ሳምሶን ኦሊ ይህንኑን ያብራሩት። ዩኤስአይዲ ቅድም እንደጠቀስኩት ላለፉት 15 ዓመታት ፔፋር በሚባለው ፕሮግራም ድጋፉን ለሚፈልጉ የህብረተሰብ አካላቶች እንዲደርስ አድርጓል። እና ከዛ ውስጥ የሚገኙ ተግባሮች አንደኛው ቅድም እንደነገርኩት ወላጅ አልባ ህጻናቶችን በእንግሊዝኛው ምዛረቃል ኦርፋን ቨለረብል ችልድረን የሚ የሚባል ፕሮግራም አለ። እንደዚሁም የህክምና አገልግሎቶች፣ የገቢ ማስገኛ ድጋፎች የመሳሰሉትን መድኃኒቱን በተለይ ለሚወስዱ መድኃኒቱን ደግሞ በአግባቡ እንዲወስዱ ለሚፈለጉ ቫይረሱ በደማቸው ውስጥ ያሉ ወገኖች የምግብ ድጋፍ እንደዚህ የመሳሰሉትን ነገሮች ይደረጋሉ። ስለዚህ ሰፋ ያሉ ፕሮግራሞቹን ህብረተሰቡ እንዲያገኝ በማድረግ እየተከናወነ ያለ የሚገኝ ተግባር ነው ማለት ነው በሚሰድ በኩል ዩ ኤስ ኤ አይዲን ጨምሮ ዓለም አቀፍ አጋሮች ለጸረ ኤችአይቪ እንቅስቃሴው የሚያደርጉት ድጋፍ እየቀነሰ ነው መባሉን አቶ ሳምሶን አይቀበሉም። በተሰራው ስራ ውጤት መገኘቱንና የቫይረሱ ስርጭት መቀነሱን ያስታወሱት አቶ ሳምሶን የሚደረገው የድጋፍ መጠን መመዘን ያለበትም ከዚህ ወቅታዊ ሁኔታ አንጻር መሆኑን ተናግረዋል። ባለፉት ጊዜያት በርካታ ያው ስኬቶች በዚህ ዘርፈ ብዙ ምላሾች ላይ ተገኝተዋል። አሁንም ቢሆን ይህ በሽታ ለብዙ ወገኖች ህይወታቸው ላይ ተጽዕኖ እያደረገ ቢሆንም ድጋፉ የሚቀጥል ነው የሚሆነው። ይህም ማለት ምንድን ነው? በፊት ካለው ሲጀመር ባለው ፕሮግራሙ አሁን ጊዜ ባለው ስናየው ስርጭቱም ክስተቱም ሁኔታዎች እየቀነሱ ይገኛሉ። ስለዚህ አቅጣጫው የሚሆነው ተገላጭነትን ትኩረት ያደረገ ጸረ ኤች አይቪ ፕሮግራም ማስፋፊያ ስራዎችን ማጠናከር ነው የሚሆነው። ያም ማለት ከፍተኛ ስርጭት መጠን የሚታይባቸውን አካባቢዎች እንደዚሁም ከፍተኛ ስርጭት መጠን የሚታይባቸውን የህብረተሰብ ክፍሎችን ያማከለ ተግባሮችን ድጋፍ የማድረግ ነገር ነው የሚሆነው። እንግዲህ ይህን ስንል ስርጭቱም እየቀነሰ ካለ፣ ድጋፉም በዛው አንጻር ተጋላጭነትን ተኮር የሆነ ድጋፍ እየተካሄደ መሆን እንዳለበት ያሳያል። ድጋፉ መቀነሱን ግን ተስማማላችሁ? ድጋፍ ቀነሰ ማለት አይቻልም። ለምን ስርጭቱ ቀነሰ ማለት አገልግሎቱ፣ የሚፈልገውን ህብረተሰብ አካል አሁንም እየተደረሰ ነው ያለው። ግን ድጋፉ ቀነሰ የሚል ነገር አይደለም ያለው እዚህ። ምናልባት የገንዘብ መጠን ሊቀንስ ይችላል። ገንዘብ ቀነሰ ማለት ድጋፍ የሚሰጠው መጠን ለሚፈልጉት ህብረተሰብ አካሎች ቀነሰ ማለት አይደለም። ዓለም አቀፉ የኤድስ ቀን የተለያዩ ድርጅቶች ተወካዮች፣ ወጣቶችና የኪነጥበብ ባለሙያዎች በተገኙበት በአዲስ አበባ እንደሚከበር በኢትዮጵያ የተባበሩት መንግስታት ቡድን አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍዮን አመሰግናለሁ። የመለስካቸው ዘገባ ተከታይ ነው ለእስክንድር መለስካቸው ብያለሁ፣ የቅርታ ጠይቃለሁ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሳምንታዊ ቅንብር ዲሞክራሲ በተግባር የኪዩባው መሪ ፊደል ካስትሮ ዜና እረፍት ከተሰማ ጥቂት ቀናት ተቆጠሩ። ከተለያዩ የዓለም ማዕዘናት ስለ ካስትሮ ፖለቲካዊ ስብዕና ተቃራኒና ልዩ ልዩ የሚሰኙ አስተያየቶችም እየተሰሙ ነው። ምናልባትም በሚሊዮን የሚቆጠሩና የኮማንዳንቴን ይለዋል ዜና እረፍት ሰምተው እንዳዘኑ ሁሉ በአንዳንድ ስፍራዎች ደስታቸውን የገለጹም እንዳሉ የዓለም መገናኛ ብዙኃን እየዘገቡ ነው። ከአዘኑም ከደስታውን በመለስ ግን ካስትሮ በፖለቲካ መሪነታቸው በዓለም አቀፍ ግንኙነቶች ውስጥ ያሳደሩት ተጽዕኖ ምን ይመስላል? በኢትዮጵያ ፖለቲካ ውስጥ የተጫወቱት ሚናስ ምን ነበር? መለስካቸው አመሀ በእነኚህና ሌሎች ተዛማች ጥያቄዎች ዙሪያ በአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስና ዓለም አቀፍ ግንኙነቶች ክፍለ ትምህርት መምህር ከሆኑት ከዶክተር ካሳሆን ብርሃኑ ጋር ተወያይቷል። እነሆ ለዶክተር ካሳሆን ብርሃኑ፣ ፊደል ካስትሮ ከሁሉ አስቀድሞ እንደ አንድ ታጋይ በቋሚነት ለሶሻሊዝም፣ ለጸረ ኢምፔሪያሊዝምና ለሰርቶ አደር ህዝብ መብትና ነጻነት ያልተቋረጠ ትግል ያደረጉ ሰው ናቸው። ይህም ትግላቸውን የጀመሩት ደግሞ ገና ከተማሪነት እድሜያቸው አንስቶ በሀገራቸው በኩባ ብቻ ሳይሆን በሌሎች የደቡብ አሜሪካ ሀገሮችም ጭምር እንደነበረ ያስታውሳሉ። ፊደል ካስትሮ ወደ ስልጣን በየት በኩል መጡ? በሽምቅ ውጊያ የነበረውን አምባገነናዊ መንግስት አስወግደው ወደ ስልጣን የመጡ ናቸው። ወደ ስልጣን ከመጡም በኋላ ብዙ ፈተናዎች ገጥሟቸዋል። ወደ ስልጣን ከመጡ ማግስት ከኩባ አብዮት በጣም የተወሰኑ ጥቂት ዓመታት በኋላ በአሜሪካኖች የተቀነባበረ ወረራ በኪዩባ ላይ ተደርጎ ያንን አሁን ካሉት ወንድማቸው ከነቼ ጉቬራ ጋር ህዝቡን በማስተባበር የመከቱና ያመከኑ ሰው ናቸው። በህይወት ዘመናቸው ከመቶ በላይ በርካታ መቶ የሚቆጠሩ የግድያ ሙከራዎች ተደርገውባቸዋል። ይህን ሁሉ የተቋቋሙ ፊደል ካስትሮ በሀገራቸው በኩባ ስልጣን ከያዙ በኋላ በዓለም አቀፍ ደረጃ ባለው ፖለቲካ ያሳደሩትን ተጽዕኖ ዶክተር ካሳሁን ብርሃኑ የገለጹት በሚከተለው መንገድ ነው። በዓለም አቀፍ ደረጃ በላቲን አሜሪካ በነ ሆሴ ማርቲ በነ ሲሞን ቦሊቨር አራያነት ሊንቀሳቀሱ የሞከሩ ሰው ናቸው። በተለያዩ የላቲን አሜሪካ ሀገሮች የነበሩ ተራማጅ እንቅስቃሴዎችን የመንግስት ስልጣን ከያዙ በኋላ ባላቸው አቅም በመደገፍ ተንቀሳቅሰዋል እና እንደ ተምሳሌት የሚቆጠሩ ሰው ናቸው። በእስያ በቬትናም በላውስ፣ በካምቦዲያ የነበሩ ጸረ ኢምፔሪያሊስት ንቅናቄዎችን እየረዱ በዲፕሎማሲም ባላቸው አቅምም የረዱ የተንቀሳቀሱ ሰው ናቸው። በመካከለኛው ምስራቅ በተለይ በጽዮናዊት እስራኤል በፍልስጤን ሕዝቦች ላይ የሚደርሰውን ችግር ለመቋቋም በሚደረገው ጥረት ተሳትፎ ያደረጉ ሰው ናቸው። ካስትሮ በተለይ በአፍሪካ ፈጽመዋል ያሉት ጸረ አፓርታይድ እና ጸረ ኢምፔሪያሊስት ትግል ሊዘነጋ አይችልም ይላሉ። በደቡብ አብዮ አፍሪካ፣ በአንጎላ፣ በሞዛምቢክ፣ በናሚቢያ፣ በአፓርታይድ ደቡብ አፍሪካና በሌሎችም ምዕራባውያን ኢምፔሪያሊስት ሀገሮች የታገዙ ተራማጅ ንቅናቄዎችን የማፈን የህዝቦችን መብት የማፈን እንቅስቃሴዎችን በማምከን ረገድ ከፍተኛ ድርሻ ኪዩባና ፊደል ካስትሮ ተጫውተዋል። ይሄ በአፍሪካ ታሪክ ውስጥ የሚረሳ ነገር አይደለም። በኋላም እንደሚታወቀው በአንጎላ፣ በሞዛምቢክ፣ በናሚቢያ፣ በሌሎችም አንዳንድ የደቡብ አፍሪካ ሀገሮች ኪዩባና ፊደል ካስትሮ ያደረጉት አስተዋጽኦ ምንጊዜም ሲታወስ ሊኖር የሚገባው ጉዳይ ይመስለኛል። ኩባና ካስትሮ ለኢትዮጵያ ውለዋል ለሚሉት ውለታ ግን ኢትዮጵያና ኢትዮጵያውያን ምንጊዜም ባለ እዳ ናቸው የሚል እምነት ዶክተር ካሳሁን አላቸው። በ1977 የሶማሊያ ጥገኛ መንግስት በሀገራችን ላይ መጠነ ሰፊ ወረራ በሌሎችም ተባባሪዎች በሀገር ውስጥ ጸረ አብዮተኞች፣ በአካባቢው አድህሮት የታገዘው ወረራ ለመቀልበስ ኢትዮጵያ ውስጥ በነበረው አብዮቱ ባስከተለው አንዳንድ ምስቅልቅል የተነሳ ያንን ተጠቅሞ የዚያድ ባሬ መንግስት መጠነ ሰፊ ወረራ በሀገራችን ላይ አካሂዶ ነበር። ይህንን ኢትዮጵያ ለመቋቋም ባደረገችው ጥረት ምን ጊዜ የሚረሳ የማይችል አስተዋጽኦ አድርገዋል። ወታደሮቻቸውን፣ አማካሪዎቻቸውን ከኢትዮጵያ ጎን በማሰለፍ ወረራው እንዲቀለበስ ለማድረግ ችለዋል። ስለዚህ ሀገራችን መንግስት ቢሄድም ቢመጣም ምንጊዜም ለኪውባ ህዝብና ለሳቸውም ይሄዳለባት። ይሄ ምንም ቢሆን ሊረሳ የሚችል ነገር አይደለም። በዶክተር ካሳሁን ብርሃኑ አመለካከት ኮማንዳንቴ ፊደል አልሃንድሮ ካስትሮ ሩዝ የጽናትና የሀቀኝነት አርአያ ናቸው። ፊደል ካስትሮ አንድ የሚታወቁበት ጠባያቸው ቆዳቸውን ሳይለውጡ፣ አቋማቸውን ሳይቀይሩ ለሶሻሊዝም እስከ መጨረሻው በጽናት የቆሙ ናቸው እና ከፍተኛ ተምሳሌት ናቸው። የዓለም አቀፍ አህጉራዊ ሁኔታዎች ቢለዋወጡም ይህንም መሰረታዊ ነገር እንደ ሌሎቹ ሳይጥሉ ሳይተዉ በጽናት የቆሙ ናቸው። በሀገራቸውም ውስጥ ቢሆን በመንግስታቸው ውስጥ ያሉትን አንዳንድ አፍራሽ አዝማሚያዎች በጽናት የታገሉ ሰው ናቸው፣ እንደ ሙስና፣ እንደ አስተዳደር ብልሽት። ለዚህም ነው ተቃዋሚዎች ቢኖራቸውም በሀገራቸውም ውስጥ ሆነ ከሀገራቸው ውጭ ኪዩባውያን ተቃዋሚዎች ቢኖራቸውም የበርካታውን ህዝብ ድጋፍና ፍቅር ይዘው እስከ መጨረሻ የዘለቁ ምናልባት የዓለማችን ብቸኛው መሪ ናቸው ተብሎ ሊጠቀስ ይቻላል። ፊደል ካስትሮ የቆሙለት ሶሻሊዝምና የሰርተ አደር ህዝብ መብትና ነጻነት በዛሬው ዓለም ብዙ የሚነሳ ወይንም የሚወሳ አይደለም። እንዲያውም የተሸነፈ ሪዮት ዓለም እንደሆነ በሚገልጽ መንገድ ከዓመታት በፊት አሜሪካዊ ፈላስፋ ፍራንሲስ ፉኮያማ ዘ ኤንድ ኦፍ ሂስትሪ በሚለው መጽሐፋቸው የሶሻሊዝምን ፍጻሜ አብስረው ነበረ። ፊደል ካስትሮ ለዘለቄታው የሚያሳድሩት ተጽዕኖ ምን እንደሚሆን ግን ጊዜ ያሳይ ይሆናል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። ዝግጅታችን በ19 በ22 እና በ25 ሜትር በአንድ እስከ አራት ሰዓት ድረስ ይቀጥላል። ቀጥሎ የሚቀርበው ሴቶችና ቤተሰብ ይሆናል። ከተመሰረተ 11 ዓመታት አስቆጥረዋል። የሴቶች ማቆያና የልማት ማህበር ይባላል። ከአንድ መቶ በላይ የሚሆኑ ጾታዊ ጥቃት የደረሰባቸውን ሴቶች ጊዜያዊ መኖሪያ ከማዘጋጀት ጀምሮ የሕግና የሕክምና አገልግሎት እንዲያገኙ የሚረዳ ነው። በመጠለያው የሚኖሩ ሴቶች ጊዜያዊ መጠለያውን ለቀው የሚወጡት ራሳቸውን ማስተዳደር የሚችሉበትን የሙያ ስልጠና እንዲሁም ስራ የሚጀምሩበት አነስተኛ የገንዘብ ድጎማ ካገኙ በኋላ ነው። ወይዘሮ ማሪያ ሙኒር የህግ ባለሙያ ናቸው። በጥብቅናና በዳኝነት ለረጅም ዓመታት አገልግለዋል። የሴቶች ማረፊያና የልማት ማህበር ወይንም በእንግሊዝኛው ሴፍ ሀውስ የሚባለው ድርጅት መስራችና ስራ አስኪያጅም ናቸው። ወይዘሮ ማሪያ የማህበሩ አጀማመር ምን ይመስላል? ወይዘሮ ማሪያ ስለ ድርጅቱ አመሰራረትና አሁን ያለበትን ሁኔታ ጨምረው ለመስታወት አድራጋው አጫውተዋታል። እንሆ። ሲጀመር በትንሽ ነበር የተጀመረው በስድስት ለስድስት ሴቶች ሰርቪስ ለመስጠት ከትንሽ ወራት በኋላ ግን ወደ ሀያ ከፍ አለ። ከሀያ ወደ ሰላሳ እያለ አሁን አድጎ በአንድ ጊዜ ሀምሳ ሴቶች መቀበል የሚችልበት ደረጃ ደርሶ ከአምስት ዓመት በፊት ደግሞ ወደ አዳማ ላይ ሌላ ሌላ ሴፋውስ ተከፈተ። እንደገና ከአንድ ዓመት በፊት ደግሞ እዛው አዳማ ላይ ሆኖ ግን ለኦሮሚያ እና በተለይ ለስድስት ዞኖች ትኩረት የሚሰጥ ሴፋውስ ደግሞ እንደገና እዛው ተከፈተ። ስለዚህ አሁን ሶስት ቦታን ያላችሁ ማለት ነው። ሶስት ቦታ አዲስ አበባ ሁለት፣ አንደኛው አነስ ያለው ለተማሪዎች ብቻ የምንሰጠው ነው። ተማሪዎች ማለት እንደዚህ ጥቃት ይደርስባቸውና እኛ ጋር ይመጣሉ። የጥቃቱን ጉዳይ ታይቶ እነዚህ ልጆች በጣም ጎበዝ ተማሪዎች ስለነበሩ፣ በቃ ቢወጡ ከኛ ጋር ጎዳና ላይ ነው የሚቀሩት ትምህርታቸውን አይቀጥሉም በሚል ትምህርታቸውን እኛ ጋር ሆነው እንዲቀጥሉ አድርገን በረጅም አመት ስድስትም ሰባትም ከጀመር ጀምሮም የነበሩ ልጆች እኛ ጋር ቆይተው እኛ ጋር ተምረው ዩኒቨርሲቲም የተመረቁ ልጆች አሉን። ሁለት በዩኒቨርሲቲ ተመርቀዋል። አንደኛውም ከኮሌጅ ተመርቃለች። ወደ ሕክምና ፋክልቲ ውስጥም የሚማሩ ኢንጂነሪንግም የሚማሩ በየቦታው አሉን። አሁን እሱ ስፔሻል ኬዝ ነው የምንላቸው ተማሪዎችን ለብቻ ደግሞ የምናረግበት ቦታ ከቢሮ ጋር አንድ ላይ የምናረግበት ቦታ አለ። ለማጥናትም እዚህ በጣም ነፍሰ ጡር አለ። ሕጻናት የተወለዱ አሉ። ልጆች ሲንጫጩ አንድ ግቢ ነው ያለን። እዛ ውስጥ ለማጥናትም አይመቻቸውም። ምርታቸውን ለመከታተል ብለን ቢሮ ከነሱ ጋር የነሱን መኖሪያ እና ቢሮውን ሼር እያደረገ ተማሪዎቹ ለብቻ እዛ ይሆናሉ። ለብቻ አይረበሹም ማለት ነው። እዛ ሌላው ጋር ግን ትልቁ ሴፍ ሀውሳችን ትልቁ መኖሪያ ለስሙ ሀምሳ ይባላል እንጂ በአሁኑ ሰዓት ወደ ሰባ ስምንት ሰባ ዘጠኝ ሴቶች ና ወደ ሰላሳ ሰባት ህጻናት ሴቶች ልጆች ናቸው ያሉት። ከዛ ውስጥ የሚበዙት ከሰላሳ በላይ የሆኑት እኛው ጋር የተወለዱ ናቸው። ጥቃት የደረሰባቸው ሴቶች ወደ እኛ ጋር ሲላኩ ነፍሰ ጡር ሆነው ሊላኩ ይችላሉ። በብዛት ደግሞ ወጣቶች ናቸው፣ በእድሜ አንስ ያሉ። ስለዚህ ህጻናቶቹ ቁጥር እኛ ጋር የተወለዱት ልጆች ና የተወሰኑት ደግሞ እናቶቻቸውን ተከትለው ከእናቶቻቸው ጋር አብረው ወደ እኛ ጋር የገቡ ሴቶች ናቸው ያሉ እነዚህ ጾታዊ ጥቃት የደረሰ ባቸው ሴቶች የተለያየ ምክንያቶች አላቸው። እንደ ዋነኛው ወይም በአብዛኛው ብዙዎቹ የሚመጡበት የፆታዊ ጥቃት ምንድን ነው? አሁን እኛ ጋር የሚበዛው የሚበዛውን ቁጥር የያዘው መደፈር ነው። መደፈር በተለያየ መልኩ፣ በተለይ ደግሞ አንዳንዶቹ ከገጠር ወደ አዲስ አበባ ለትምህርት ዘመዶቻቸው ያመጧቸውና ወይም ሳስተምሯቸው ይቀራሉ። እዛው ቤት ውስጥ እንደ ሰራተኛ የሚያቆያቸዋል። በቤቱ ባለቤት፣ በዘመዳቸው፣ በልጅ ወይም እዛ አካባቢ በሚመጣ ሰው፣ በአንድ ሰው የሚደፈሩ ይሆናሉ። ሌሎቹ ደግሞ ስራ ፍለጋ ወደ አዲስ አበባ ይመጡና ወይ ሰው ቤት ይቀጠራሉ። ሌሎቹ አንዳንዶቹ እንደምታውቂው መልካቸው ደህና ከሆነ ወይ ቡና ቤት ያስቀጥሯቸዋል። ደላሎች እዛው ነው የሚቀበሏቸው። አንዳንዶቹ ሰው ቤት ይቀጠራሉ። ሰው ቤት ከተቀጠሩ በኋላ ባሰሪዎቻቸው፣ ባሰሪዎቻቸው ልጆች፣ ባሰሪ ቤተሰብ፣ እዛ አካባቢ ባለ ሰው ይደፈራሉ። ይደፈሩና እንዳትናገሪ ተብለ ያፈራሯቸዋል። ከዛ እኛ ልጆች ማርገዛቸውንም አንዳንዶቹ ያውቁትም። እርጉዝ መሆናቸው ሲታወቅ ደግሞ ያባሯቸዋል። ከዛ እርግዝናቸው እስኪታወቅ ወይ አንዱ ቤት አንዱ ቤት እያሉ ይሰራሉ። እርጉዝ መሆናቸውን ሲያውቁ ማንም ሚቀጥራቸው ያጣሉ። መንገድ ላይ ጎዳና ላይ ነው የሚሆኑት። እንግዲህ እድለኛ የሆኑት እዛች መንገድ ላይ ሲያለቃቅሱ ሲሉ ያያቸው ሰው ምን ሆንሽ ብሎ ይጠይቃል። እና የደረሰባቸውን ሲናገሩ ወደ ፖሊስ ጣቢያ ወይም ወደ ሴቶች ጉዳይ ወይ ደግሞ ሕግ ባለሙያ ሴቶች ማህበር ወደ አንዱ ይመሯቸዋል። እዛ ሲሄዱ ነው እንግዲህ ያ የተመር የሄዱበት ክፍል የራሱን ስራ ይሰራና ለተጨማሪ ነገር ወደ መጠለያ መጠለያ ስለሌለ፣ ወደኛ ጋር ደግሞ ወደ ማረፊያ ወደኛ ጋር እንዲያርፉ ይልቋቸው። እንግዲህ እርስዎ በተነሳሽነት በግልዎ ነው ይሄንን የመጠለያ ጣቢያ የከፈቱት? ብቻ ሀሳቡ ሲመጣ ብቻዬን አይደለሁም። በጥቃት ዙሪያ እንደ ዘመቻ ብዙ ሴቶች ሆነን ሰራን እና ከጨረስን በኋላ የተወሰኑ ሴቶች ወደ ኋላ ቀርተን ምንድን ነው ያለው ክፍተት የሚለውን ነበር የምናየው። እኔ በአጋጣሚ ህግ ባለሙያም ስለሆን በህግ ባለሙያ ሴቶች ማህበርም የህግ ምክር አገልግሎት በነፃ ሰጥ ስለነበር የምናየው ክፍተት አለ። ምንድን ነው? የህግ ምክር ይሰጣል፣ አገልግሎት ይሰጥ እና ወዲያው ሴቶቹ የሚጠይቁት ወይ ልጅ ይዘዋል ወይ እርጉዝ ናቸው። ዘመድ ወገን የላቸውም የት ልደር ምን ልብላ ዛሬን የሚል ጥያቄ ጠይቃሉ ስለዚህ ለምን ይህንን ክፍተት የሚሞላ አንድ ነገር አንፈልግም አንድ ነገር አናስብም የሚል ሀሳብ ቀረበ በአጋጣሚ እኔ ግንባር ቀደም ሆኜ ያንን ነገር ጠጠልኩት እንግዲህ እዚህ ደረሰ እንጂ ከኋላ ብዙ ሴቶችም በሀሳቡም ነበሩበት በህይወት የሌለችም አለች ጓደኛችን በህይወት ያሉም አሉ ሴቶቹን እንግዲህ ወደ እናንተ ወደ መጠለያ መጡ። ተማሪዎቹ ትምህርታቸውን እንዲቀጥሉ አድርጋችኋል። ተማሪ ያልሆኑ ሴቶች ለቀጣይ ህይወታቸው ምንድ ነው የሚደረግላቸው? የሚያስፈልጋቸው መሰረታዊ ነገር እንዲሟላላቸው ነው የምናደረገው የሚለብሱት ነገር፣ የሚበሉበት፣ የሚተኙት መጀመሪያ ያንን ነገር አድርገን አንዳንዶቹ ወይ ነፍሰ ጡር ይሆናሉ ሐኪም አይቷቸው አያውቅም። አንዳንዶቹ በጣም ተጎድተው ደም እየፈሰሳቸው የሚመጡ አሉ በጣም ታመው በጣም በከባዱ ጉዳት የደረሰባቸው ይኖራሉ። እነኛም ቶሎ ቅድሚያ ወደ ሕክምና ነርሶች አሉን፣ ሀያ አራት ሰዓት መጠነኛ ክሊኒክ አለን። እዛው ወደ ክሊኒክ ወደ ሆስፒታል በመውሰድ እነሱን እናሳክም እንዲታከሙ እናደርጋለን። እነኚህ ደግሞ ራሳቸው ማጥፋት የሚፈልጉ ወይም እነኝም ደግሞ ካውንስለሮች አሉን፣ ካውንስለሮች የምክር አገልግሎት ይሰጧቸዋል። በዛ ላይ ሁሉም ሰው እዛ የስታፉ ማለት ነው ሰራተኛው እንዲያያቸው እንዲጠብቃቸው ማለት ነው። ራሳቸው ላይ ጉዳት እንዳያደርሱ ጥበቃ ይደረጋል። ይሄ ሁሉ እንግዲህ እየተደረገ ምግቡም አለ፣ መኝታውም አለ፣ ህክምናውም አለ። ሕግ ጉዳይ ያልጀመሩም ካሉ እዛ ሆነው እንዲጀምሩ፣ የተጀመረም የሕግ ጉዳይ ካለ መከታተል የሚፈልጉት የሕግ ጉዳያቸው እንዲከታተሉ ይደረጋል። ቆይተን የጀመርነው ደግሞ ሙያ ስልጠና ደግሞ እንሰጣለን። እንደ ልብስ ስፌት፣ ጥልፍ፣ ጸጉር መስራት፣ ምግብ መስራት፣ እዛ ውስጥ የማይሰጥ ውጭ ደግሞ እንደ ቆዳ እንደ ሽመናነኝ የመሳሰሉትን የተለያየ ነገሮች እንዲማሩና ከኛ ጋር ሲወጡ የተሟላ ነገር ይዘው እንዲወጡ ነው የምናደርገው። ሌላም ዳግም ጥቃትም እንዳይደርስባቸው የራስን መከላከል ስልጠና መጠነኛ የሴቶች የተዘጋጀ የራስን መከላከል ስልጠና ሰጥተን ሙሉ አድርገን ከኛ ጋር ይወጣሉ። ሲወጡ ሙያ የተማሩት ከሆኑ የተወሰነች የስራ የሚጀምሩበት ነገር እንሰጣቸዋለን። የቤት ኪራይ የተወሰነ ጊዜ የቤት ኪራይ እንከፍለላቸዋለን። ስራቸውን እንዲጀምሩ እናደርጋለን። ወይዘሮ ማርያም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መስታወት አራጋውን እናመሰግናለን ለዘገባዋ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችንን ነው። እስከ ምሽቱ አራት ሰዓትም ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበል ናቸው የእናንተ አስተያየቶች ለሰዓቱ ጥቂቱን እንሰማለን። ያስተልኝ የአሜሪካ ድምፅ ሬዲዮ አዘጋጆች እንደምን ሰነበታችኋል? እንደሚታወቀው በዜና እወጃችሁ ስለ የመን ስደተኛዎች በጅቡቲ በኩል ወደ ኢትዮጵያ ተላልፈው ስለመምጣታቸው የዘገባችሁት ዘገባ ነበረ። ሆኖም በአሁኑ ሰዓት በየመን የሚገኙ ኢትዮጵያውያን ስደተኞች በከፍተኛ አደጋ ውስጥ ይገኛሉ። ይኸውም ቢሮው ስራውን በአግባቡ እያከናወነ ባለመሆኑ የተባበሩት መንግስታት ድርጅት የስደተኞች መርጃ የየመኑ ቅርንጫፍ ቢሮውን ዘግቶ አድራ በሚባል ቅርንጫፍ መንግስታዊ ያልሆነ ድርጅቱ ስራውን እያከናወን ነው። ስለዚህ ስደተኞች ወረቀታቸውን የማንዴት ወረቀት ማደስ ባለመቻላቸው የደህንነት ሁኔታቸው አደጋ ውስጥ ወድቋል። ዳዊት ነኝ ከሱኮል ሳውዝ ዳኮታ። እያኔ መንግስትና ያህደጎች ልዩነታቸውን ብታስረዱኝ። መንግስት በሚኒስትሮች ምክር ቤት ትዕዛዝ የስድስት ወር እገዳ አዋጅ አውጥቶ አወጀ በኋላ ሚኒስትሮቹም በሌላ ስለወጭ ሚኒስትሮቹን ሾሟል። ስለዚህ ያጠፉትን ጥፋት ለህዝብ አለማሳወቁንና ሌላ ተጨማሪ አምስት ዓመት ለመግዛት ፕላን አውጥቷል። ኢትዮጵያ ለዘላለም ትኑር። አማረ ነኝ ከፔንሰልቬኒያ ጤና ይስጥልኝ። እንደምናላችሁ እንደምን አላችሁ? በጣም አመሰግናለሁ ለሰጣችሁ መድረክ። ዛሬ በጣም ደስ ያለ ነገር ዜና ስለሰማሁ ነው። ባለፈው የሚያሳዝን ነገር በኢሬቻ በዓል ደርሶ ነበረ። ዛሬ ደግሞ በጣም ደስ የሚል የገዳ ስርዓት በዩኒስኮ መመዝገቡንን በኢትዮጵያ ቴሌቪዥኖች ሰምቻለሁ፣ እና ለኦሮሞ ህዝብም ሆነ ለኢትዮጵያውያን በሙሉ እንኳን ደስ አላችሁ። በጣም ጥሩ ነው። እገዳ ስርዓት በጣም ትልቅና በጣም የተከበረ በተለይ የዲሞክራሲና ባህል የሚያንፀባርቅ ስለሆነ ወደፊትም በሰፊው በትልቅ ያንጸባርቃል ብዬ አምናለሁ። ደስታው ለሁሉ ነው። እግዜር ይስጥልኝ። አመሰግናለሁ። አታሉ አሰፋ ነኝ ከመካከለኛው ምስራቅ። አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ጋዜጠኞችን የሚገድሉ ለፍርድ መቅረብ አለባቸው ሲል ይጀምራል የአሜሪካ ድምፅ ራዲዮ የምሽቱ ርዕሰ አንቀጽ። በአሁኑ ወቅትም ሲል ይቀጥላል ርዕሰ አንቀጹ በጋዜጠኞች ላይ የሚካሄደው አመፃ በአደገኛ ሁኔታ ዓለማችን ውስጥ እየተበራከተ መጥቷል። በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የሰራተኛ ጉዳዮች ቃል አቀባይ ማሪዮ ክሪፎ ሲናገሩ ብዛት ያላቸው ጋዜጠኞች በጽንፈኞችና ወንጀለኛ ድርጅቶች የጥቃት ኢላማ እየተደረጉ ነው ብለዋል። በኢራቅና ሶሪያ ዳይሽ በሊቢያ ጽንፈኛ ነውጠኞችና በሶማሊያ አልሻባብን የመሳሰሉ ወንጀለኛ ድርጅቶች እንዲሁም የናይጄሪያው ቦኮ ሐራም አሸባሪ ቡድን የወንጀልና ሙስና ተግባራትን ለማጋለጥ የሚሠሩ ጋዜጠኞችን በአሰቃቂ ሁኔታ ገለዋል። በዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት በሲፒጄ ግምት በጋዜጠኞች ላይ ከሚደርሱ የሽብር ጥቃቶች አርባ ከመቶ ያህሉ የሚፈጸሙት እነዚህን በመሳሰሉ የወንጀለኛ ድርጅቶችና ደጋፊዎቻቸው ነው። የእነዚህ አሸባሪ ድርጅቶች ሰለባ ከሆኑ ጋዜጠኞች አንደኛው ሳሚ ጃውዳት ራባ ይባላል። በሶሪያ የዳይሽ ተዋጊዎች ነበሩ ባለፈው ዓመት ጥቅምት ላይ ጠልፈው ከወሰዱት በኋላ አሰቃይተው የገደሉት። ያገዳደላቸው ቪዲዮም መላው ዓለም እንዲያየው ተደርጓል። ሳሚ ጃውዳት ራባ በሶሪያ መንግሥትና በዳይሽ የሚፈጸሙ የሰብዓዊ መብት ጥሰቶችን እየተከታተለ ይመዘግብ የነበረ ዋና መስሪያ ቤቱን ለንደን ላደረገው የሶሪያ ሰብአዊ መብቶች ቃፊር ጋዜጠኛ ነበር ይልና ርዕሰ አንቀጹ ሀተታውን ይቀጥላል። አሁን ባለፈው ሰኔ ደግሞ አንዲት ሳጋል ሳላድ ኦስማን የተባለች ጋዜጠኛ ሶማሊያ ውስጥ በጥይት ተመታ ተገላለች። ሳጋል ለሶማሊያ ብሔራዊ ቴሌቪዥንና ለራዲዮ ሞቃዲሾ ትዘግብ የነበረ ሲሆን በዚያች አገር ውስጥ የቀጠለው ሁከት እንዲያበቃ በርትታ ስትሰራ ቆይታለች። ለሶማሊያ ሕዝብ እውነቱን ለማሳወቅ በመሰለፏ የሽብር ጥቃት ሰለባ ሆናለች። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ እንደተናገሩት ዓለማችን የተሻለችና ጠንካራ ልትሆን የምትችለው የግለሰቦች መብቶች ሲከበሩና ፕሬሱ በነጻነት እንዲሠራ ሲፈቀድለት ብቻ ነው። ይህን ራዕይ እውን ለማድረግ ዩናይትድ ስቴትስ ሴፍ በተባለውና ሐሳብን በነጻነት መግለጽ ያስችላል ተብሎ በታመነበት ፕሮጄ ላይ ከፍተኛ መዋለ ንዋይ እንደገና መድባለች። ዩናይትድ ስቴትስ በውጭ ጉዳይ መሥሪያ ቤቷ አማካይነት መንግሥታት የታሰሩ ጋዜጠኞችን እንዲፈቱ በየዓመቱ ከሚያካሂደው ነጻ ፕሬስ ዘመቻ በተጨማሪ በመገናኛ ብዙሃን ሠራተኞች ላይ ጥቃት የሚፈጽሙ ሁሉ ለፍርድ እንዲቀርቡ ለማድረግ በጀመረችው ጥረት ትቀጥላለች ሲል የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችን ሊጠናቀቅ ቀሩን ጥቂት ደቂቃዎች ናቸው። የማጠቃለያ ወሬዎቹን ከቁንጅት ታየ በዓለም ዙሪያ የሰው ልጆች የሰብአዊ መብት አያያዝ አሳሳቢ በሚያሰኝ ደረጃ እያሽቆለቆለ መሆኑንና ዓለም አቀፍ ተቋማትና ህግጋት እየተሸረሸሩ በተለያዩ ሀገሮች ያለውን የማህበረሰቦች ትስስር ለብርቱ አደጋ እያጋለጡት ነው ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር አስታወቀ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሶሪያ አሌፖ ከተማ እየተባባሰ ስለመጣው ውጊያ ዛሬ አስቸኳይ ስብሰባ አድርጎ ሊነጋገር ነው። አስቸኳይ ስብሰባው እንዲካሄድ ያሳሰቡት ፈረንሳይና ብሪታንያ ሲሆኑ የፈረንሳዩ ይቅርታ፣ የሩሲያው የተባበሩት መንግስታት አምባሳደር ቪታሊ ቸርኪን ግን ጥሪውን የፕሮፓጋንዳ ዘመቻ ብለውታል። አስቸኳይ ስብሰባው እንዲካሄድ የተጠየቀው የተባበሩት መንግስታት ድርጅቱ የሶሪያው ልዩ ልኡክ ስቴፋን ደሚስቱራ አሌፖ ውስጥ ውጊያው እጅግ በጣም ተጋግሟል። ሲቪሎች ከከተማዋ ሸሽተው ለመውጣት አሁንም እየተሯሯጡ ነው በማለት እጅግ አሳሳቢ ሁኔታ መሆኑን መግለጫ መስጠታቸውን ተከትሎ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ረቡ ምሽት ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጂት ታየነን። ፕሮግራማችንን የመራችሁ ብርሃን ኃይሉ ነች። የፕሮግራሙ ዋና አዘጋጅ ትዝታ በላቸው። በዚሁ እንሰናበታችኋለን። ነገ ምሽት ላይ ሶስት ሰዓት ላይ ጠብቁን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ